የምናመሻችሁ የጋቢና ቪ አድማጮች የዛሬ ዕለተ አርብ ነሐሴ 15 2012 ዓ ምህረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት የኢትዮጵያ የሕብረተሰብ ጤና ሳይንስ ኢንስቲትዩት እያካሄደ ያለውን የኮቪድ-19 ምርመራ ዘመቻና አጠቃላይ ስርጭቱን በተመለከተ ዘገባ አለን። ከላብራቶሪ አንጻር ግን በየቀኑ ወደ ማዕከል መረጃዎች ስለሚኖር አሁን ባለው ሁኔታ ዛሬ ላይ ቆመን፣ ካስቀምጥ ነው የሁለት መቶ ሺህ ታርጌት፣ ሁለት መቶ አስራ ስድስት ሺህ ገደማ ደርሰናል። ይሄ ቁጥር የሚጨምር ነው የሚሆነው። የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ናቸው፣ በምሽቱ ይደመጣሉ። በተፈጠረው ሁከት ብዙ ሰዎች ከታሰሩ በኋላ በአንድ ክፍል እስከ መቶ አምሳ ሰዎች ድረስ የታሰሩበት ሁኔታ አለ። ለዚያ ነው ታሳሪዎች በቫይረሱ እየተያዙ የሚገኙት። በኢትዮጵያ የሚገኙ እስር ቤቶች ውስጥ የኮሮና ቫይረስ እየተስፋፋ ሊሆን እንደሚችል ስጋታቸውን የገለጹልን በዝዋይ የማገገሚያ ጣቢያ ነርስ ሆነው የሚያገለግሉት አቶ ደንበል ቃሲም ናቸው። ዝርዝሩ በምሽቱ ይደመጣል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ስመኝሽ። የፕሬዚዳንት ዶናልድ ትራምፕ የቀድሞ ከፍተኛ አማካሪ ስቲቭ ባነን እና ሦስት ባልደረቦቻቸው በድንበር አጥር ግንባታ ድጋፍ በድረገጽ የተሰበሰበ ገንዘብ በማጭበርበር ወንጀል በቁጥጥር ስር ውለው ክስ ተመሠረተባቸው። የዩናይትድ ስቴትስ የፍትህ ሚኒስቴር እንዳለው ሦስት ሰዎች ከሜክሲኮ ጋር በሚያዋስነው ድንበር አጥር ለመገንቢያ ድጋፍ ከተሰበሰበ መዋጮ ውስጥ ብዙ መቶ ሺህ ዶላር ለግል ጥቅማቸው አውለዋል። ባነን እንደ አውሮፓውያን አቆጣጠር በ2016 ዓ.ም ፕሬዚዳንታዊ ምርጫ የሚስተር ትራምፕ ምርጫ ዘመን ዋና ሥራ አስፈጻሚ የነበሩ ሲሆን ከተመረጡ በኋላ ደግሞ በዋይት ሐውስ ዋና የፖሊሲ እቅድ አውጫቸው ሆነው ሰርተዋል። አቃቤ ሕግ ስቲቭ ባነን፣ ብሪያን ኮልቪያዥ፣ አንድሮ ባዳልቶና፣ ቲሞቲ ሼይ የትራምፕ አስተዳደር የድንበር አጥር ግንባታን እንዲረዳ ከ25 ሚሊዮን ዶላር በላይ ያሰባስበው ዊ ቢውልድ ዘ ዎል የተባለው የመዋጩ አሰባሳቢ ድርጅትን የመሩ መሆናቸውን ገልጸዋል። ትናንት ኒውዮርክ ፌዴራል ፍርድ ቤት የቀረቡት ስቲቭ ባነን የቀረበባቸውን ክስ አስተባብለዋል። በአምስት ሚሊዮን ዶላር ዋስትናም ተለቀዋል። ወደ ውጭ ሀገር እንዳይሄዱ በግል አውሮፕላን፣ የመዝናኛ መርከብም ሆነ ጀልባ እንዳይጠቀሙ ተከልክለዋል። የምዕራብ አፍሪካ ሀገሮች ኢኮኖሚ ማህበረሰብ ኤኮዋዝ ሊቀመንበር የኒጀር ፕሬዚዳንት ማማዱ ኢሱፉ መፈንቅለ መንግስት በተካሄደባት ማሊ ህገ መንግስታዊ ስርዓት መመለሱን የሚያረጋግጡ ልኡካን በአስቸኳይ ለመላክ መወሰናቸውን ገልጸዋል። ፕሬዚዳንት ኢብራሂም ቡባካር ኬታን ከስልጣን ያስወገዷቸው ያመፁ ወታደሮች ቡድን በበኩሉ የውጭ ጣልቃ ገብነት ፈጽሞ አንፈልግም ማለቱ ተነግሯል። የማሊ ተቃዋሚ ኃይሎች ቅንጅት በበኩሉ ፕሬዚደንቱ ለጊዜው በእነሱ እጅ መሆናቸውና ለደህንነታቸውም የሚበጅ መሆኑንም ተናግረዋል። የዲሞክራቲክ ፓርቲውን ፕሬዚዳንታዊ እጩነት ትናንት ማታ የተቀበሉት ጆ ባይደን ኮቪድ-19ን ለመዋጋት የሚረዳ እቅድ ያላቸው መሆኑን ተናገሩ። እኚህ ፕሬዝዳንት እንደሆኑ እስካሁን ድረስ ቆይተን እቅድ የላቸውም ልንገራችሁ እኔ ያለኝ ብለዋል። አፍና አፍንጫ ጭምብልን መጠቀም በአገር አቀፍ ደረጃ ይታዘዛል። ፈጣን የኮሮና ቫይረስ ምርመራ ውጤትና የህክምና መገልገያ አቅርቦቶች በብዛት እንዲመረቱ እንጠይቃለን ብለዋል። ትምህርት ቤቶችም ለቫይረሱ በማያጋለጥ መንገድ እንዲከፈቱ የሚያስችላቸው አስፈላጊው ሁሉ እንዲሟላላቸው እንሰራለን ብለዋል። ዩናይትድ ስቴትስ 5.5 ሚሊዮን በላይ የቫይረሱ ተጠቂዎችና እስካሁን ለህልፈት የተዳረጉ ከ174 ሺህ በላይ የደረሱ ሲሆን ከዓለም ቀዳሚነቱን እንደያዘች ናት። ሀብታሙ ስዩምን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። በኢትዮጵያ ማኅበረሰብ ውስጥ ያለውን የኮቪድ-19 ስርጭት ለመገምገም ና እንዲሁም ህብረተሰቡን ለማንቃት በሚል ዓላማ ከሁለት ሳምንት በፊት ማንም የተሰኘ ዘመቻ ተጀምሯል። በዚህ ዘመቻም 17 ሚሊየን ቤቶችን ለማዳረስ ና ከ200 ሺህ በላይ ሰዎችን ለመመርመር ታቅዶ ነበር። የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ እስከ ትላንትናው ዕለት ድረስ በተደረጉ ምርመራዎች በ15 ቀን ውስጥ የተያዘውን ከ200 ሺህ ሰዎች በላይ የመመርመር ግብ ማሳካታቸውን አስታውቀዋል። ባልደረባችን ኤደን ገረመው ስለ ዘመቻው ሂደት በተለያዩ ክልሎችና እንዲሁም በእስር ቤቶች ስላለው የቫይረሱ ስርጭት ከለይቶ ማቆያ ጋር ተያይዘው ስለሚነሱ ቅሬታዎችና ሌሎች ተያያዥ ጉዳዮች አነጋግራቸው ተከታዩን ዘገባ አሰናድታለች። ማህበረሰብን በማሳተፍ ለማነቃቃትና የኮቪድ-19ን የህብረተሰብ ስርጭት ለመገምገም የተጀመረው ማንም ዘመቻ እስከ ነሐሴ መጨረሻ ድረስ የሚዘልቅ ሲሆን የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ዘመቻው የታለመለትን ግብ በመብታት ከሁለት ሺህ በላይ ምርመራዎች ማድረግ መቻሉንና እስከ ነሐሴ ማብቂያ ድረስ እንደሚዘልቅም ይገልጻሉ። እንግዲህ አሁን አስራ ሶስተኛ ቀናችን ያለ ነው ተጀምረዋል እና ይሄ ከስያሜውም እንግዲህ ማንም ነው እና ይሄ ሁለት አንጓዎች ይኖሩታል። እንግዲህ አንደኛው ማህበረሰቡን እዚ ውስጥ በጣም አሳትፎ ስራዎችን መስራት፣ ሁለተኛው ደግሞ በጣም ከፍተኛ ቁጥር ያለውን ላቦራቶሪ ምርመራ ማድረግ ነው። ይህንንም ስናደርግ ደግሞ ሁሉንም ክልሎችን ወካይ በሆነ መንገድ ስራዎች እንዲሰሩ እንግዲህ እቅድ በከለት ነው እየተሰራ ያለው። ይህም እንግዲህ በጥሩ መንገድ እየሄደ ነው ብለን መናገር እንችላለን። በየቀኑ ስራዎቻችንን እየገመገመን ያን ነው። ከፍተኛ ቁጥር ያለው የምርመራ ሁኔታዎችን በየቀኑ እያየን ነው እና ክልሎችም መጀመሪያ አካባቢ አጀማመር ላይ ክፍተቶች ነበሩ። አንዳንዶቹ መጀመሪያው ከል ጀምረዋሉ አብዛኞቹ ግን ይሄ አመራሩን የሚዘው ስለሆነ የጀመሩት የተወሰኑ ቀናት ምድርቤቶች ነበሩ። ነገር ግን አሁን በጥሩ መንገድ ክልሎች እየሄዱ እንደሆነ መረጃ አለን። ትክክለኛውን ዳታ ሌላ ጊዜ መግለጽ ይቻላል። በተለይ ከ ከኮሚኒቲ ጋር ያለው የቤት ለቤት ቅኝቱ ከላብራቶሪ አንጻር ግን በየቀኑ ወደ ማዕከል መረጃ ስለሚሆን አሁን ባለው ሁኔታ ዛሬ ላይ ቆመን ካስቀምጥ ነው የሁለት መቶ ሺህ ታርጌት ሁለት መቶ አስራ ስድስት ሺህ ገደማ ሊጨምር ነው የሚሆነው። እስከ ትላንት ያሉ መረጃ ዶክተር ኤባ አባተ ዘመቻው በቀጣይ በሁለት ሺህ አስራ ሶስት ዓመተ ምህረት ሀገሪቱ በትምህርቱ በጤናው በኢኮኖሚና በፖለቲካው ላይ የሚኖራትን አካሄድ ለመወሰን እንደሚረዳም ይገልጻሉ። እንግዲህ ዘመቻው የሁለት ሳምንት ብቻም ሳይሆን አጠቃላይ እንዲመልስ የፈለግነው ምንድን ነው፣ መረጃዎችን ማውጣት መቻል አለብን። መንግስት ለሚወስዳቸው አንዳንድ እንቅስቃሴዎችና እርምጃዎች በመረጃ ላይ መቃኘት መቻል አለበት። ለምሳሌ ትምህርት ቤቶች መከፈት ይኖርባቸዋል። ነገር ግን ሲከፈቱ እንዴት የሚለውን መመለስ መቻል አለበት። በንግድ ተቋማት እንግዲህ መቀጣጠሎች ይታዩበታል። ሊከፈት ይችል ይሆናል። ሲከፈት ግን እንዴት ነው? ስርጭቶች ምን ይመስላል? በከተማ ከአዲስ አበባ ውስጥ ከአዲስ አበባ ውጭ የሚለው መመለስ መቻል አለበት። የእምነት ተቋማት ጋር ያለው እንቅስቃሴ በተመሳሳይ መንገድ ወደ ፖለቲካ ቃየ ካየ የስቴት ኦፍ ኢመርጀንሲ እንግዲህ ሲታቦች መሰረት ያደረገው ራሱ የኮቪድ መነሻን ታሳቢ አድርጎ ነው። ስለዚህ የስቴት ኦፍ ኢመርጀንሲውም ራሱ እንግዲህ ከተወሰነ ሳምንት በኋላ ያበቃል። ሲያበቃ ምን መሆን አለበት? አሁን እንጂ ም ብለን ተነስተን ምን ወስድ ነው ሳይሆን በመረጃ ላይ ተሞርኩዘን ብዙ ነገሮችን አይተት ለሆነ እንግዲህ ይህ ምርጫ ነን ይጀምራል በዚህ እንግዲህ በቂ የሆነ ምላሽን እና መረጃን ለማቅረብ ስለሆነ አቴ መጨረሻ ጀምሮ አጠቃላይ የመቀመጥ ስራዎችን ከሰራን በኋላ መረጃዎችን የምተንትነን እንግዲህ ለሚመለከተው ውሳኔ ሰጪ አካል ዳቦ የምናቀርብበት ና በዛ ሂደት ሁለት ሺ አስራ ሶስትን የኢትዮጵያን አዲስ አመት በምን አይነት መንገድ እንደምንበት ለመውሰን የሚያስችል ስርአትን ለመፍጠር ነው። እንግዲህ በዚህ ሁኔታ ይቀጥላል ለተወሰኑ አመሰግናለሁ። በቀን በሺዎች ዶክተር ኤባ በማረሚያ ቤቶች ዙሪያ ያለውን መጨናነቅ ተከትሎ የቫይረሱ ስርጭት በመጨመሩ የህግ ታራሚዎችና እስረኞች ለቫይረሱ የመጋለጥ እድላቸውን ለመቀነስ ምን እየተደረገ እንደሆነ ተጠይቀው ተከታዩን ምላሽ ሰጥተዋል። የዚህ ቫይረስ አንደኛው ማይፈልጋቸው ባህሪያት ተሰብስቦ መቀመጥን በዚህ አይነት መተፋፈግን፣ መቀራረብን በሚፈጥሩ አካባቢ ያለውን ማህበረሰብ በዛ ስርጭቱን ከብድ ማለት አንደኛው ባህሪ ነው። እንግዲህ ቫይረሱ ሀገራችን ውስጥ መግባቱ ከታወቀ በኋላ በመንግስት የተወሰዱት ውሳኔዎችን ተከትሎ ብዙ እስረኞች እንዲፈቱ የተደረገበት የእስረኞች አያያዝ በተቻለ መጠን የቫይረሱን ስርጭት ከመቀነስ አንጻር ስራዎች ለመስራት የተሞከረበት እንግዲህ አሁን የጠቀሽውም ሁኔታም ከመፈጠሩ በፊት ለቅኝት በሚረዳ መንገድ አዲስ አበባ ውስጥም ያሉትን በተወሰነ መንገድ ከአዲስ አበባ ውጭ ያሉትን የማረሚያ ቤቶችን፣ የፖሊስ ጣቢያዎች ውስጥ ያሉ በጊዜ አይነት የቆዩ ግለሰቦች ህዝቦችን ቅኝት ውስጥ አስከተል ነበረ ሲያስታውሱ እንደሆነ በዲገርነት የህግ ውሳኔያቸው የነበሩ ግለሰቦች ላይ ከፍተኛ ቁጥር ያለው የቫይረሱ ስርጭት ያገኘንበት ሁኔታ የነበረበት ነው። ነገር ግን አሁን ባለው ሁኔታ የእስር ቤት ሁኔታዎቻችን ምንድን ነው የሚመስሉት የሚለውን ግን ለዛ ተብሎ ዲዛይን በተደረገ መንገድ የተቃኘ መረጃ የለም። ምክንያቱም ልክ እንደ አንድ የማህበረሰብ ክፍል በተወሰነ መንገድ እንዲወሰድን የምንመረምረው የቅኝት ስራ ነው ያለው እና በዛ አግባብ ግን ልክ እንደ ሌላውም የማህበረሰብ ክፍል ነው። አሁን ያሉ ሳፋዎች የሚያሳዩት ምናልባት እንግዲህ የዚህ የማንም የሚባለውም ዘመቻ አንድ ታሳቢ እንዲያደርግ የፈለግ ነው የእስር ቤቶች ማረሚያ ቤቶችን ብቻም ሳይሆን በተመሳሳይ ሰብሰብ ብሎ ሰዎች የምናቆይባቸው ለምሳሌ የአረጋውያንን የምናስቀምጥበት የምንከባከብበት ማዕከላትን እንዲሁም ደግሞ በተቻለ መጠን የስራ ባህሪያቸው አንድ ላይ ሰብሰብ ብለው ሊያሰራሪ ቅድ የሚልባቸውን አካባቢዎች እንዲሁም መንገድ ላይ ጎዳና ተዳዳሪዎች ወይም ደግሞ ቤት አልባ ቤተሰብ አልባ የሆኑትንም ታሳቢ አድርጎ ምርመራው እንዲደረግ ነው። ቅኝ ተደርጎ ስራዎች የተሰሩ ያሉት። ይሄ ግን ዳታ መጨረሻ ላይ ነው ተጠናክሮ በክልል ደረጃ ያለውን ተንትነን ማወቅ የምንችለው ነው። አሁን ላይ ግን በፊት ከነበረው ብዙም የተለየ የተለወጠ ነገር ማለት ዶክተር ኤባ የህክምና ባለሙያዎች በቫይረሱ እየተጠቁ መሆኑን አንስተው ለዚህ ደግሞ ካላቸው የስራ ጸባይ አንጻር ተጋላጭነቱ የሚጠበቅ ቢሆንም ህብረተሰቡ የራሱን አስተዋጽኦ ማበርከት ይኖርበታልም ይላሉ። እንደ ባራያም ሁኔታ ነው። የቫይረሱ ስርጭት እየጨመረ ሲመጣ የመጀመሪያው ቫይረሱ ሊያጠቃቸው የሚችላቸው ክፍሎች ቫይረሱን ስርችት መጨመር አኖች በሆነ ሁኔታ ያሉ የህብረተሰብ ክፍሎች ነው። ስለዚህ አንደኛው ደግሞ የህክምና ባለሙያው ነው። እንግዲህ የህክምና ባለሙያው ከዚህ ቫይረስ ጋር ግንኙነት ካለው ማህበረሰብ ጋር የክረ ንግኪ ግንኙነት አለው። ይህ እንግዲህ በላብራቶሪ ቫይረሱን መኖሩ የታወቁትን ብቻም ሳይሆን ማንኛውም የህክምና ግልጋሎት በተገቢ መንገድ እየተሰጠ ስለሆነ ቫይረሱ ኖሮባቸው ግን ሳያውቁ ለሌላ ለተጓዳኝ ህክምና ስራ ህክምና ተቋማትን ደግሞ የሚጎበኙም ከፍተኛ ቁጥር ያለው የገንዘብ ክፍል እንዳለም ታሳቢ መደረግ ይኖርበታል። ስለዚህ እነዚህም ካየናቸው ተጋላጭ የሚሆኑበት ሁኔታ ይጨምራል። ለዛም ነው አሁን የህክምና ባለሙያዎቻችን እንደሚናገሩት በተቻለ መጠን እኛ ራሳችንን ቤዛ አድርገን ወጥተን ነው። ስለዚህ እናንተ በተገቢ መንገድ ጥንቃቄን ማታደርጉ ከሆነ አስቸጋሪ ሁኔታ ይፈጠራል። የህክምና ባለሙያዎቻችን በዚህ የሚጠብቅ ከሆነ ቁጥሩ ይቀንሳል፣ እነሱ ያንን ስራ መስራት አይችሉም። ስለዚህ ወደማይሆን ኬዝ ውስጥ ይገባል በሚል እንግዲህ ትምህርት ለመስጠት የሚሞከረው ግን አጠቃላይ ስብጥሩንና የበሽታውን ስርጭት ካየን የህክምና ባለሙያን ብቻም ሳይሆን ጊዜ ላይ እንግዲህ የጸጥታ ኃይላትን መጥቀስ ይገባናል። ከፍተኛ ራሳቸውን ቤዛ አድርገው ይህንን ከመደገፍ አንጻር ከፍተኛ ስራ ከሚሰሩት እንግዲህ ዘርፎች አንደኛ የፀጥታ ኃይሉ ነው። ስለዚህ ማህበረሰቡን ከማስገንዘብ አንጻር ችግሮ ሲፈጠሩ መፍትሄ ለመስጠት በሚኖረው እንቅስቃሴዎች ሁሉ ራሳቸውንም ያው አጋጠው ነው የሚሰሩት ከዚህም አንጻር እንግዲህ ሊኖሩ የሚችሉ ሁኔታዎች እንዳሉት ታሳቢ ማድረግ አስፈላጊ ነው። ዶክተር ኤባ አባተ በኢትዮጵያ ካለው ሁኔታ አንጻር የኮቪድ-19 ስርጭቱ አስከፊ ደረጃ ላይ ደርሷል ባይባልም ሁኔታዎቹ ግን ከቁጥጥር ውጪ ሊሆኑ የሚችሉበት አዝማሚያ እንዳለ በመጥቀስ እንዲሁም ኮቪድ-19 በቶሎ እንደማይጠፋ በመጠቆም ህብረተሰቡ ጥንቃቄን የአኗኗሩ አንድ አካል እንዲያደርግም መክረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ የዕለቱን አብይ ርዕስ ነበር። ቀደም ሲል የሰማችሁት ኤደን ገረመውንና እንግዳዋን ዶክተር ኤባ አባተን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በሰኔ ወር ኢትዮጵያ ውስጥ የተፈጠረውን ሁከት ተከትሎ የኢትዮጵያ መንግስት በሺዎች የሚቆጠሩ ለተቃውሞ የወጡ ሰልፈኞችን፣ የተቃዋሚ ፓርቲ አባላትንና ጋዜጠኞችን አስሯል። ከነዚህ ታሳሪዎች መሀል የተወሰኑት የኮሮና ቫይረስ እንደተገኘባቸውእና ቫይረሱ እጅግ በተፋፈጉት እስር ቤቶችና የማቆያ ስፍራዎች እየተስፋፋ ሊሆን እንደሚችል የጤና ባለሙያዎችና ባለስልጣናት ስጋታቸውን እየገለጹ ነው። ዘገባውን ከዘዋ ያደረሰን ሲሞን ማርከስ ነው እንደሚከተለው ይቀርባል። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ከተረጋገጠበት ጊዜ ጀምሮ ባሉት የመጀመሪያዎቹ አራት ወራት በዝዋይ የኮሮና ቫይረስ ተጠቂዎች ማገገሚያ ጣቢያ ውስጥ በነርስነት የሚያገለግለው ደንበል ቃሲም የበዛ ስራ አልነበረውም። ታዋቂው ድምፃዊና የመብት ተሟጋች ሀጫሉ ሁንዴሳን መገደል ተከትሎ ከ178 በላይ ሰዎችን ለሞት በሺዎች የሚቆጠሩ ሰዎችን ደግሞ ለእስር የዳረገው ሁከት ከተነሳ በኋላ ግን የማገገሚያ ጣቢያው ስራ በዝቶበት ተስተውሏል። ደንበልን ጨምሮ በክልሉ የሚገኙ የጤና ባለሙያዎችና የአካባቢው ባለስልጣናት በስር ላይ የሚገኙ ሰዎች የኮሮና ቫይረስ እንደተገኘባቸው ተናግረዋል። ይህን ተከትሎ በእስር ቤቶች ውስጥ የቫይረሱ ምርመራ እየተደረገ ቢሆንም ደንበል ወረርሽኙ በፍጥነት ተሰራጭቶ ሊሆን ይችላል የሚል ስጋት እንዳለ ይገልጻል። የኮሮና ቫይረስ ሀገር ውስጥ ከገባ በኋላ ባሉት የመጀመሪያዎቹ ሶስት ወራት በጣቢያችን የነበሩ ሁለት ሰዎች ብቻ ነበሩ። ባለፈው ሁለት ሳምንት ግን 23 የቫይረሱ ተጠቂዎችን መዝግበናል። በተፈጠረው ሁከት ብዙ ሰዎች ከታሰሩ በኋላ በአንድ ክፍል እስከ 150 ሰዎች ድረስ የታሰሩበት ሁኔታ አለ። ለዚያ ነው ታሳሪዎች በቫይረሱ እየተያዙ የሚገኙት። ድምፃዊ ሀጫሉ በሰኔ ወር ከተገደለ በኋላ የኢትዮጵያ መንግስት የተቃዋሚ ፓርቲ አባላትንና ጋዜጠኞችን ያለ ክስ ለረጅም ጊዜ ማሰሩ እስር ቤቶችና በትምህርት ቤቶች እንዲሁም መጋዘኖች ውስጥ ያሉ ጊዜያዊ ማቆያዎች እንዲጨናነቁ ማድረጉን የመብት ተከራካሪዎች ይገልጻሉ። መንግስት ለሀጫሉ ግድያና ከዛ በኋላ ለተፈጠሩት ሁከቶች የህወሀት ፓርቲን ተጠያቂ ቢያደርግም የመንግስት ተቃዋሚ ፖለቲካ ፓርቲዎችና አክቲቪስቶች በበኩላቸው አመፁ የሀሳብ ልዩነትን ለማፈን እንዲያመች ቀደም ብሎ የታቀደ ነው ሲሉ ይከሳሉ። የአሜሪካ ድምፅ ያናገራቸው የዝዋይ ጠቅላላ ሆስፒታል አስተዳዳሪ ጅብሪል ሻሪቢ ኮቪድ-19 በእስር ቤቶች ውስጥ እየተስፋፋ ሊሆን ይችላል የሚል ስጋት እንዳላቸው ያስረዳሉ። ታልየቸው እንደንደማ ጋማ አጫሉ ከተገደለ በኋላ ብዙ ሰዎች በመታሰራቸው በቫይረሱ የተያዙ ሰዎች ቁጥር እየጨመረ ነው። በቅርብ ከሚገኝ ከተማ የተላኩ ሶስት በቫይረሱ የተያዙ ሴቶች በሆስፒታላችን ይገኛሉ። ሌሎችም በቫይረሱ የተያዙ ይኖራሉ ብለን ስለምንጠረጥር ምርመራ እያካሄድን ነው። በእስር ላይ ሆነው የኮሮና ቫይረስ ከተገኘባቸው ታሳሪዎች መሃል ኬንያዊው ጋዜጠኛ ያሲን ጁማ ይገኝበታል። ፍርድ ቤት የዋስትና መብቱን ቢፈቅድለትም እስካሁን እንዳልተለቀቀ የገለጸው በምስራቅ አፍሪካ የውጭ ዜና አውታር ዘጋቢዎች ማህበር በአስቸኳይ እንዲፈታም ጠይቋል። ያሲን በትላንትናው ዕለት ወደ መንግስት ለይቶ ማቆያ እንደተላከም ለማወቅ ተችሏል። ከጤና ሚኒስትር ምን ያክል እስረኞች በኮቪድ-19 እንደተያዙ ለማወቅ የተደረገው ጥረት ግን ለጊዜው አልተሳካም።

ይላል ስንቱ ቆንጆ አፍስዛል የሴት ሁሉ ቀማረፊያ ክንፋለሁ ወይ ማንሳፈፊያ እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ ይጠይቁኝ እንገራቸው ጀግንነት ክን የኔ አንበሳ የኔ አንበሳ የኔ አንበሳ። የጋቢና ጉዟችን ከአሜሪካ ድምፅ ይቀጥላል። እያስተናገድኳችሁ ያለውት ስመኝሽ የቆየ ነኝ። በቴል አቪቭ የሚገኘው የኩችኔት ማዕከል ከኤርትራና ከሱዳን ለመጡ ጥገኝነት ጠያቂ ሴቶች ስራ በመፍጠር በማማከርና ስለ ስደተኞቹ ጉዳይ እስራኤላውያን እንዲገነዘቡ በማድረግ ረገድ ትልቅ ሚና እየተጫወተ ነው። ሊንዳ ጋርደስታይን ከቴል አቪቭ የላከችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በቴላቪቭ የሚገኘው የኩችኔት ማዕከል ከሱዳንና ከኤርትራ ተነስተው በሕገወጥ የሰው አመላላሾች በኩል እስራኤል ለገቡ የጥገኝነት ጠያቂ ሴቶች መልካም የስራ እድል ፈጥሯል። ሜሮን ወንዱ በቴላቪቭ የምትኖር ኤርትራዊት ጥገኝነት ጠያቂ ነች። የአምስት ዓመት ሴት ልጇ ከጎኗ እየተጫወተች፣ ሜሮን በዚህ ማዕከል ውስጥ ቅርጫትና አሻንጉሊቶችን ትሰፋለች። ይህንን ስራ እወደዋለሁ፣ ለጭንቀትም ያገዛል። ህጻን ልጅ ስላለችኝ ሌላ ቦታ ሄጄ እንደ ልቤ ወጥቼ መስራት አልችልም። እሷን የሚጠብቅልኝ ሰው የለም። በዛ ላይ ደግሞ የእግር ጉዳት አለብኝ። ስለዚህ ያለኝ ብቸኛው ስራ ይሄ ነው። ሌላዋ ኤርትራዊት ስደተኛ ሰላም አብርሃም እንደ አብዛኞቹ በማዕከል ውስጥ እንዳሉት ሴቶች በቴላቪቭ ጥገኝነት ጠያቂ ናት። ከኤርትራ መጥታ እዚህ መኖር ከጀመረች አስር ዓመት ሞልቷታል። ሶስት ልጆች አሏት። ይህ የምትሰራበት የኩችኔት ማህበረሰብ ማዕከል ለእሷ ትልቅ ጠቀሜታ እንዳለው ትናገራለች። እቤቴ እንደሆነ ያህል ነው የሚሰማኝ ከዚህ ቀደም ጓደኞች አልነበሩኝም አሁን ግን እዚህ ጓደኞች አፍርቻለሁ ስለ ሆንኩት ነገርና ስላለብኝ ችግር ለነሱ መናገር እችላለሁ ኤርትራዊቷ የካቶሊክ መነኩሴት እና የኩችኔት ማዕከል አጋር መስራች ሲስተር አዚዛ ኪዳኔ አብዛኞቹ ሴቶች ከሀገራቸው ተነስተው እስራኤል እስኪደርሱ ድረስ በሲናይ በረሃ ውስጥ በሱዳናዊ ህገወጥ የሰው አመላላሾች ዝርፊያና የአስገድዶ መድፈር ተፈጽሞባቸዋል ይላሉ። ለሴቶቹ የምክር አገልግሎት የሚሰጡት ሲስተር አዚዛ የኮቪድ-19 ወረርሽኝ ሴቶቹ ላይ ከአስር ዓመታት በፊት ያጋጠማቸው የስነ ልቦና ጠባሳ ቀስቅሶባቸዋል ይላሉ። ሲናይ እዚህ ሲመጡ ሲናይ በረሃን አልፈው ነው የሚደርሱት። እዛ በረሃ ውስጥ ደግሞ ብዙ አስከፊ ነገሮች ገጥመዋቸዋል። ይሄ የኮሮና ወረርሽኝ ወቅት ደግሞ ሀዘን የሚቀሰቅስ ነው። ከሞት ጋር ትንንቅ ውስጥ ይከታል። ነገሮች ባይሆኑልኝስ የሚል ፍራቻ ኮሮና ቫይረሱ ቀስቅሷል። ከታመምኩ እንዴትና ለማን ልጆቼን እተዋለሁ የሚል ሀሳብም ይይዛቸዋል። ከኤርትራና ከሱዳን የመጡ በእስራኤል የሚኖሩ ጥገኝነት ጠያቂዎች ላለፉት አስራ አምስት ዓመታት የስደተኝነት ፍቃድ ተከልክለዋል። ጉዳያቸውም ተንጠልጥሎ ቀርቷል። ልጆቻቸው ትምህርት ቤት እንዲገቡ ቢፈቀድም የጤናም ሆነ ሌሎች መንግስታዊ ድጋፎችን አያገኙም። ይህ ሁኔታ ደግሞ ብቻቸውን ልጆች በሚያሳድጉ ሴቶች ላይ ከባድ ችግር አስከትሏል። So these women, who are the most vulnerable of the refugee, uh, women, uh, around, uh, ቴል አቪቭ ና ሌሎች ስፍራዎች ያሉ ከፍተኛ የሆነ የደህንነት ተጋላጭነት ያላቸውን ለማቋቋም እንሞክራለን ገንዘብ ባንሰጣቸውም ገንዘቡን የሚያገኙበትን ስራ እንሰጣቸዋለን በሹራብ ዳንቴል ይሰራሉ አሻንጉሊቶችም ይሰራሉ ይሄ በማህበራዊውም በስነ ልቦናውም እንዲሁም በመንፈሳዊውም ረገድ ያግዛቸዋል። የኩችኔት ማዕከል ምርቶች ሙሉ በሙሉ በእጅ የተሰሩ ናቸው። አሁን ላይ ለኮቪድ-19 መከላከያ ይጠቅም ዘንድ በአፍሪካ ጨርቆች የተሰሩ የፊት መሸፈኛ ጭንብሎቹንም ማምረት ጀምረዋል። በተጨማሪም እስራኤላውያኑ በመካከላቸው ከእነሱ ጋር የሚኖሩትን 35 ሺህ ያህል ስደተኞች አስቸጋሪ ህይወት እንዲረዱ ለማድረግም ይጥራል። አላኒት ሻቦ የኩሽኔት ደንበኛ ናቸው። እርዳታ ማለት ከነሱ ማስታወሻ ደብተር አሊያም ቅርጫት መግዛት ብቻ አይደለም። እንዲያውም የእነሱን ጉዳይ ይዞ በመንግስት ቢሮ ወይም በከንቲባ ቢሮ መገኘት ነው። ለእስራኤላውያን ስለ እነሱ ማሳወቁ ብቻውን በቂ አይደለም እላለሁ። አብዛኞቹ ጥገኝነት ጠያቂዎች ምንም እንኳን በእስራኤል ለአመታት ቢቆዩም ህይወታቸውን ግን እዚህ መግፋት እንደማይሹ ይናገራሉ። ይሁንና የኮሮና ቫይረስ በተስፋፋበት በአሁኑ ሰዓት በዋናነት እያሳሰባቸው ያለው በጤና የመቆየታቸው ሁኔታ ነው። ለአሜሪካ ድምፅ ኤደን ገረመው ከዋሽንግተን ዲሲ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሻውት ስመኝሽ የቆየነን በፌስቡክ ገጻችን፣ አት ቪኦኤ አምሐሪክ፣ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።